ለልጆቻችን ሁሉ ገና እንደመጡ እንዲያስታውሱን ያደረግናቸው እናትና አባታቸው መሞታቸውን በትክክል እውነቱን ነግረናቸው ነው። አልተደበቁም፣ ሙሉ ያውቃሉ። ትልቁ ነገር እሱን የማምንበት እሱን ነው። ምክንያቱም በተለያየ ነገር፣ በተለይ በእኛ ሶሳይቲ ከባድ ነው። በልጆች ፊት የምናወራውን ብዙ አንጠነቀቅም። ከእንደገናም እውነት ራሱ ስሜት አለው፣ የተለያየ ነገር ሊኖር ቻለና እውነት ምንም ጉዳት አያመጣም ባይነኝ እና በተለይ ደግሞ እነሱ የሚያውቁት ነገር ነበር። ለቅሶ ላይ የመጡበት ከተማ፣ የመጡበት ሰፈር፣ ሁሉ ነገር ትምጥም ህፃን ሆና ሶስት አመት ሆና እንኳን የመጨረሻዋ ልጄ ግራ ይገባታል። የሆነ ነገር የሚታቱባታል እንጂ ነበራት ፒክቸሩ እና ልጅ ሊሆነ ሰው ሲወሰድበት ያውቃል። እና በትክክል አስረድተናቸው ግን ደስ የሚለው ነገር እግዚአብሔር ደግሞ አዲስ አዘጋጅቶላችኋል። ስለዚህ አሁን እንደ ማንኛውም ልጆች መሆን ትችላላችሁ ና ስንላቸው በደንብ እየገባቸው ሲመጣ እና በጣም ትልቁ መሳሪያ የምለው ደግሞ ከመጀመሪያ ጀምሮ ቀስ ቀስ እያለ ማቀፍ እናዘወትር ነበር። ከትምህርት ቤት ሲመጡ ማቀፍ፣ ወደ ትምህርት ቤት ሲሄዱ ማቀፍ እና ሮጠው እንዲያቅፉን በጣም ትልቅ እንትን ያየሁበት የሚለው ውጥ ነገር እና ልጆቹ ትልቅ የሚፈልጉት ነገር ሪል እሱን ነው እና የሆነ ሲመጡ ጠብቀን ከትምህርት ቤት እናቅፋቸው ነበረ፣ ሲሄዱ አቅፈን እንስማቸዋለን፣ ሲተኙ አቅፈን እንስማቸዋለን እና ያ በጣም ክሎዝ እንዲሆኑ አደርጋቸው። ከዛ በራሳቸው ጊዜ ዳዲ ማሚ ማለት ጀምሮ፣ ከዛ ትምህርት ቤት በሙሉ እምነት ነው። ልክ እንደ ሌላው ልጅ ለዳዲ እናገራለሁ፣ ማሚ ትመጣለች፣ እኩል፣ ምንም ልዩነት ሳይፈጠርባቸው እሱን ነበር የምንፈልገው። በቃ ልጅ መሆናቸውን እንዲያቋባት እናት ያላቸው ከእግዚአብሔር ጋር እሱ ተሳክቷል እና ይሳካል። ሰው ከልቡ ከገባበት ይፈጠራል። አድማጮቻችን ስለማያዋችሁ አያውቁም፣ ግን ሁለታችሁም ወጣቶች ናችሁ። ሰባት ልጆች ማሳደግ ቀላል ነገር አይደለም። እና በብዙ አድማጮች ጥያቄ ሊፈጠር የሚችለው አንዱ እንዴት ነው በገንዘብ በኩል ይቻላችሁ? ልቡ የመጣው ከእግዚአብሔር ስለነበር ፍርሀት አልነበረብኝም። እውነቱን ለመናገር እኛ የሆነ ነገር ካገኘ መጉረስ ከቻልን ማጉረስ ተካፍለን ማጉረስ አያቅተንም እና ትልቁ ነገር የቤተሰብ ፍቅር ካለ እግዚአብሔር ይመስገን፣ ሆላንድ ደርሼ መጣ ሀብታም አልነበርንም፣ ግን የሆነ የተወሰነ ነገር በእጅ የሚያስችዬ ነበር እና በትንሹ ጀመርን። ትልቁ ደግሞ የረዳን ነገር ናዝሬት መጀመራችን ያው ከተማ ውስጥ አዲስ አበባ ለመጀመራችን የአዲስ አበባ ልጆች ብንሆንም የሆነ ናዝሬት ስንሄድ ብዙ የምናውቀው ነገር የለም፣ ብዙ ሶሻል ላይፍ የለም፣ ብዙ ሰው የለም። ኑሮም ቀለል ይላል። በጀመርንበት ጊዜ በጣም ቀላል ነበረ ኑሮ፣ በትንሽ ብር ብዙ ማድረግ እንችል ነበር እና እግዚአብሔር ጊዜውንም ቦታውንም አመቻችቶልናል። ባይኔ ሁሉን ነገር ወደ ልጆቻችን አድርግ ነው። ሌሎቹን ነገሮች ትተን ዋጋ እየከፈላችሁ ነበረ ሰው ብር ብር የምናጠፋበት ነገር ብዙ አለ። ያው ልጅ ማሳደግ አንችልበትም የምንላለን እንጂ ድግስ ላይ የሚጠፋል፣ መዝናኛ ቦታ የሚጠፋል፣ ብዙ ነገር ላይ የሚጠፋ ብር አለ በየቤቱ እና እሱን እሱን ነገር አንዴ ቆርጠን እንትን ማለታችን ጠቅሞናል። ሰብሰብ ብለን ባለን ነገር እንትናለን። ያው እግዚአብሔር ደግሞ ሰዎችን የሚያዘጋጃን እንደነገርኩሽ ሾላ እንድ ያለችው እዛ አይተዋወኳት ጓደኛዬ እንደ እህቴ ናት። በጣም ብዙ ነገር ሰፖርት ታደረገን ነበር። ለምሳሌ አሁን ስራዬ ብላ በየአመቱ ሲ ያዘችላቸው ትመጣ ነበር የአመት ቀለባቸውን እና እግዚአብሔር የሚያዘጋጀው ነገር አለ። ስንወስን ሙሉ ጌታ ሲነግረኝ ወደ ናዝሬት ለመሄድ የወሰናችሁ የመጀመሪያ ልጃችሁ እዛ ስለነበረ አካባቢውን ቢቀይር ለሱ ጥሩ አይደለም ብለሽ ነው አንቺ? ሲ ስለሱ ንገሪ። ናዝሬት ከዛ በፊት ኖረሽ ነበር? ናዝሬት ምንም አናውቀውም። ያው ከኔ ሙሉ ይሻላል፣ ድሮ በተለያየ በስራን በተለያየ ነገር ሄዶ ከተማውን ያውቀዋል። ግን ያው ወደ አዲስ አበባ ይዘናቸውን ብንመጣ ለልጆቹ አዲስ ነገር ነው። አንደኛ እኛን እንኳን ማግኘታቸው አዲስ ነው። ሰው ህጻን ልጅ ከአንድ ቤት ወጥቶ አንድ ቤት ሲገባ ይታወቀዋል በደንብ አዲስ ነገር መሆኑ እና በብዛት ምንም እንኳን ምግብ የሌለበት ቤት ሆነው ምግብ ያለበት ቤት ብታመጫቸው እንኳን የሚያለቅሱ ልጆች አሉ። ከበሉ በኋላ ያኛው ነው የሚናፍቃቸው የነበሩበት ቤት እና ከባድ ነው። ይዟቸው ወጥቶ እንትን ማለቱ ያሳዝናል። ሳይለምዱን በተለይ ሆነ ቦታ ይዞ መሄዱ አናምንበትም ነበር። በዛ ላይ ነገርን ይቀንስልናል ብለን ወደዛው ሆነ እና ያስታውሳሉ አይና ዘይቶች ልጆች ህጻን እያሉ በዚህ በኩል ይጃቃለሁ በዚህ በኩል ይጃቃለሁ ያውቁታል። ሴፍ ነኝ የሚለው ነበረ ከተቻለ እሱ ትልቅ ነገር ነው ብዬ አስባለሁ። አሁን አንዳንዴ ውጭ ሀገር ድረስ አዳብ ሲደረጉ ልጆች ሰማለሁ። ሙሉን ፕሌን ላይ አስራ ሁለት ሰዓት ሀያ ሰዓት እያለቀሱ ነው የሚመጡት። ትንምጦ ነው እንኳን እና ያሳዝናል። ያው መልሶ በጥሩ አስተዳደግ ባቸው ይረጋጋል። ግን ያ ሁሉ ልጅ ሆኖ ይታወቃቸዋል ና እሱን ለማድረግ ነበር እና ድሬት የቆየ ነው በጣም ፈታኝ የነበረ ጊዜ እና ውሳኔያችሁን ድጋሜ እንድታዩ እንድታስቡበት ሰርተው ያደረጋችሁ ጊዜ አለ። ኢትዮጵያ ውስጥ እያለን የተፈተንበት ነገር አልነበረም። የተፈተንበት ነገር ቢኖር ግን የኢትዮጵያ ህግ ዲቴል፣ ስለ ህግ ብዙም አላውቅም፣ ግን አንድ ሄደን አምስት ብሮሻችሁን አዳፕት የማድረግ ምን ያክል ኢኮኖሚ ሊኖራችሁ ይገባል ምናምን የሚል ነገር ነበር፣ እና ያኔ ትንሽ ቻሌንጂንግ ነበር። ለሁለት ብዞች እንጂ ለአምስት ማድረግ አትችሉም የሚል የነበረበት፣ ትንሽ ያኔ ትንሽ ዲስአፖይንት ሆኜ ነበረ ምክንያቱም ሕጻናቶችም እንደምታውቂው በየቆሻሻ መጣያው ሄደውም ግብ ሲበሉ፣ ሳንቲም ሲለምኑ፣ ከሰው ለዳቦ እያሉ እና ያኔ ሁሉ እያየ አንድ ቤተሰብ ግን ልጆችን እያስተማረ የመገበ ሕክምና እየሰጠ ሲያኖር ሲታይ ምን አለበት የሚል ነገር ነበር። ይህም ኔ አሁን ፈረንጅ ቢሆን ቆዳዬ ነጭ ቢሆን አይደለም አምስት አስራ አምስት ልጆችም እንኳን አዳፍ ላድርግ ብል ይፈቅዱልኝ ነበር እኔ ኢትዮጵያዊ ስለሆንኩ ነው የሚል ትንሽ አንዳንድ ቻሌንጆች ነበሩ። በላይፍ አቅጣጫ እንኳን ሪግሬት ለማድረግ እኔ እንጃ በፍጹም እኔ ናኒ ትዝ የሚላክ ከሆነ እንጂ ሪግሬት ያደረኩበት ቀን እንኳን እያለ በፍጹም ደስታ የተሞላበት ጊዜ ነበረ ማለት ነው። ያለፉት ዘጠኝ አመቶች ደስታ የተሞላበት ቻሌንጆቹ አሉ። ደስ ቻሌንጆች ደስ ይላሉ። ቻሌንጅ አለ። አሁን ሰው ማወቅ ያለበት ምንድን ነው? አላደለ ይሄ የሚጣፍጥ ቻሌንጅ ነው። ፋሚሊ ውስጥ ልጅ ሳድግ የሚገጥመ ማለት በጣም ደስ ይላሉ። በዛ ልክ ደግሞ ትንሽ ደግሞ ህመምም አለው። ግን አንዳንድ ፋሚሊዎች ይግባቸዋል። ይሄን ስናገር ይሄ ሪግሬትም ታደርጊበት አይነት ህመም አይደለም። ሌላ ሙሉጌታ እንደ ህይወት ጓደኛ በጣም ስራሽን መውደዱ ለምታደርጉት ነገር በጣም ከፍተኛ አስተዋጽኦ ያለው ይመስለኛል። ልክ ነኝ? በጣም በጣም እንጂ እሱንም ማግኘት ያስፈልጋል። አብረው ትክክል፣ ትክክል ያ እውነት ነው። በጣም ስራ ይቀላል። እግዚአብሔር አንድ አይነት ልብ ያለው ጋ ሲያገናኝ ብዙ ነገር ይቀላል። ችግር የመጣ ቀን ወይ የሆነ ነገር የጎደለ ቀን ሁሉ ምንጊዜ ነው እዚህ ውስጥ ያስገባሽኝ፣ እዚህ ውስጥ ያስገባሽኝ የሚባል ነገር አይኖርም። አብሮ ተጋግዞ ይወጣል። እና ትልቅ መታደል ነው፣ እሱን እላለሁ። ከኔም ጨምሮ ብዙ ሰዎች ከዚህ አይነት እርዳታ ለማድረግ እየፈለግን ወይ ድፍረቱ አጠን እንዲሁ ጊዜው የሚሄድብን ሰዎች ብዙ አለንና፣ ምንድን ነው ማለት የምትፈልጊው ነገር? በተለይ ደግሞ የሀገር ውስጥ ጉድፈቻ በኛ በራሳችን መሆን ይችላል የሚለው መንፈስ ለማምጣት ምንድን ነው ማድረግ ያለብን? ነገር አይምሯችን መቀየር ነው። የተለመደ ሁሉም ሲል አብረን የምንለው ነገር አለ። ሳናቀው ቃላቶች አሉ። ቀላል የሚመስሉ ግን ከባድ የሆኑ ጊዜ ሰው ልጅ ሰው ነው። ራሴም መኖር አቅቶኛል። ሲመጡ ሲመጡ የሚገርሙኝ ንግግሮች አሉ እና ከትንሹ ጀምሮ አይምሮን መቀየር ነው በቃ እውነትን ካወቀን፣ እውነቱ የራሳችን ህዝብ የራሳችን አካል የሆነ የራሳችን ከጎረቤታችን ከአካባቢያችን የተወለደ ግን እኛ በፍቅር አድገን እኛ በቤተሰብ አድገን ወይ ደግሞ ራሳችን ጥሩ እየበላን ጥሩ እየጠጣን አጠገባችን ደግሞ ያለው ቤተሰባቶ ብዙ ሲጎዱ ሲያይ በቃ እውነቱ ሄል ያስፈልገዋል። ከቻልን መርዳት አለብን። ሀብታም ሆነን ልብ ላይ ኖረን ይችላል፣ ርህራሄ ላይ ኖረን ይችላል፣ ጊዜም ላይ ኖረን ይችላል። እና የሚያስፈልገው ሀብታችንም ብራችንም ሳይሆን Uno es una የቻልነውን ነገር እንደ ልባችን አንድ ልጅም የቻለ በውጭም መርዳት የቻለ እንዲሁ እንኳን እኮ የሆነ በቃ ችግረኛ ልጅ ጓደኛም መሆን እንችላለን። የሆነ አጎቱ መሆን እንችላለን ወይ አክስቱ መሆን እንችላለን። ሁሌ እያገኘ ነው። የተወሰነ ሰዓታችንን ሳክሪፋይስ አድርገን እያገኘን መልካም ነገር እያደረግን የሆነ ሰው ህይወት ልናሻሽል እንችላለን እና ትልቅ ትርፍ አለው። በጣም ትልቅ ትርፍ አለው። ሰው ላይ ኢንቨስት አድርጎ መሄድ ከብዙ ነገሮች ይቆያል። እሱ ሌላው ነገራችን ሁሉም ጥሎን የሚሄድ ነው፣ ግን የሚተላለፍ ነገር ነው እና ልባችንን ብቻ በቂ ነው ባይኔ ባድ ሳናደርገው ወደ ማድረግ መሄድ ነው። ኢትዮጵያ ውስጥ ደግሞ እግዚአብሔር ይመስገን አንድ እህት የሆነ ቪዲዮ አዘጋጅታ ሰምቻለሁ ድንስር የምትባል አይቼ በኢትዮጵያ ውስጥ አዳብት መደረግ መቻል በቃ እያንዳንዱ ቤተሰብ አንድ ልጅ እንኳን ጨምሮ ማሳደግ ይችላል በሚለው እና እንደሱ የሚያደርጉት ልጆ ሰዎች አሉ። ይገርማል። በጣም ደፋስ የሚሉ ቤተሰቦች ልጆቻቸው ጋር ጨምረው በተለያየ ምክንያት የሚያሳድጉ አሉ እና እሱም በጥናታዊ ፊልም አድርጋ ሰርታ ሰዎችን እያበረታታች ነው እና ትልቅ ነገር ነው። ለእነሱም ለልጆቹም በቃ የሚያስደስት ነገር ነው። ወጥተው የሌላ መልክ የሌላ ካልቸርን እንደገና ለምደው እና ሁሌ ደግሞ ጥያቄ የሚፈጠር ነገር መንገድ ላይ ቢሄዱ የሚጠየቁት ነገር የሚታይ ነገር ነው። ልዩነቱ አዳብ ተደርግ ያለው የሚል ትልቅ ምልክት ነው እና እሱ ቀርቶ ሁሉም በራሱ ሕዝብ ማደግ ቢችል እና ትልቅ የማንነት ጥያቄ ተመልሶለት ማደግ ቢችል ደስ ይላል እና ውጭ ሀገር ያለ ኢትዮጵያዊ ይሁን አገር ውስጥም ያለ ኢትዮጵያዊ ይሁን አንድ ልጅ እንኳን ከልጆቹ ጋር ጨምሮ ማሳደግ እውነት ነው የሚተርፍ እንጀራ ስላለ ሁሌ ሰው ሲበላ ከገበታ የሚመለስ ማዕድ ስላለ ከባድ አይደለም፣ በቂ ነው። ሙሉጌታ ና ሰላም፣ በአድማጮች ስም እዚህ የተገኝታችሁ በጣም አስተማሪ የሆነ ታሪካችሁን ስላካፈላችሁን በጣም በጣም እጅግ አድርጌ አመሰግናለሁ። ምናመሰግናለሁ።